voice of a man ኢትዮጵያና ሱዳን የጋራ የመከላከያ ኃይል ለመፍጠር ስምምነት ላይ መድረሳቸውን የሁለቱም ሀገሮች የመከላከያ ሚኒስትሮች አስታውቀዋል። ኃይሉ ስራ የሚጀምረው የፊታችን መስከረም እንደሚሆን የኢትዮጵያው የመከላከያ ሚኒስትር ሲራጅ ፈጌሳ ተናግረዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። የኢትዮጵያና የሱዳን ትብብር ወደ ላቀ ደረጃ መድረሱ ይፋ የተደረገው የሁለቱ የመከላከያ ሚኒስትሮች የጋራ ስብሰባ በአዲስ አበባ ሲካሄድ ነው። በሀገር ውስጥ የመገናኛ ብዙሃን የተጠቀሱት የኢትዮጵያው የመከላከያ ሚኒስትር ሲራጅ ፈጌሳ እንዳሉት ሁለቱ ሀገራት የጋራ የመከላከያ ኃይል ለመፍጠር እየሰሩ ነው። በሳምንታት ውስጥም ስራውን ይጀምራል። ይሄ በሁለቱ የመከላከያ ሚኒስትሮች መካከል ያለው ግንኙነት እጅግ ከፍተኛ ደረጃ ላይ አሁን የደረሰበት ሁኔታ አለ። አሁን ባለንበት ሁኔታ ላይ በሁለቱ ሀገሮች መካከል የጋራ የመከላከያ ኃይል ለመፍጠር ተስማምተን እየሰራን ያለንበት ሁኔታ አለ። ይህ በቀጣይ መስከረም ሙሉ በሙሉ ስራውን የሚጀምርበት ሁኔታ ነው የሚኖረው። በሱዳን የመከላከያ ሚኒስትር አብዱራህማን መሀመድ ሁሴን ሁሴን ከተመራው የልኡካን ቡድን ጋር ስብሰባውን ያካሄዱት የኢትዮጵያው አቻቸው ሲራጅ ፈጌሳ የጸጥታ ትብብሩ እስካሁንም ሲተገበር መቆየቱን አብራርተዋል። በሁለቱም ሀገራት መካከል ያለው የጸጥታ ሁኔታ በጣም አስተማማኝ በጣም ሰላማዊ ከማድረግ አንጻር ሰፊ ስራዎች ተሰርተዋል። በዛ አካባቢ ያሉ የጸረ ሰላም እንቅስቃሴዎች ሲኖሩ በሁለቱም በኩል መረጃ በወቅቱ የመለዋወጥ እንደዚህ አይነት ወንጀለኞች ሲኖሩ ደግሞ አንደኛው አንደኛ ወገን ሳይጠብቅ ማዕከል ስራዎች በስፋት የተሰሩ ይገኛሉ። በዚህም በማዕከላችን ያሉት ቦታዎች በሙሉ እጅግ አስተማማኝ ሰላም መፍጠር ተችሏል። ጥምር ኃይሉ በድንበር አካባቢ የሚፈጠሩትን ጸረ ሰላም ኃይሎች ለማስወገድና ወንጀሎችንና የሕገ ወጥ የሰዎች ዝውውርን ለመክታት ዝግጁ ሆኖ እንደሚቀመጥ የሱዳኑ የመከላከያ ሚኒስትር አብዱራህማን መሐመድ ሁሴን መግለጻቸውም ተዘግቧል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ